የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ከትላንት በስቲያ ቅዳሜ ህዳር 7 ቀን 2017 ዓ ም ለአገር ውስጥ መገናኛ ብዙኃን በሰጡት መግለጫ መቀመጫቸውን ውጭ ሀገር ያደረጉ ነገር ግን በኢትዮጵያ ቋንቋ የሚያሰራጩ መደበኛ የሚዲያ ተቋማት በአማራ ክልል መንግስት ፅንፈኛ ሲል በጠሩ አካል ላይ እየወሰደ ያለውን እርምጃ በንጹሐን ዜጎች ላይ እንደተወሰደ አድርገው መዘገባቸው ተቀባይነት የለውም ብለዋል። ሚኒስትሩ በማብራሪያቸው የመገናኛ ብዙኃኑን ስም አልጠቀሱም። የትኛውንም እርምጃ መሰረት እንዳደረገም በግልጽ አላስቀመጡም። በውጭ ሀይሎች ፈንድ የሚደረጉ መቀመጫቸውን ውጭ ሀገር ያደረጉ ነገር ግን ደግሞ በራሳችን ቋንቋ ኢትዮጵያን የማተራመስ ግብ ይዞ የሚሰሩ መደበኛ ሚዲያዎች ሳይቀር በተመሳሳይ ተሳስቶ እንኳን አንድ ቀን በክልሉ ህዝብ ላይ የሚደርሰውን በደብ የማይዘግቡ ግን መንግስት በተመረጠና በታቀደ መልክ በጽንፈኛው ሀይል ላይ የሚወስደውን እርምጃ ንጹሐን ላይ የተወሰደ እርምጃ አድርጎ ያቀርቡታል። ይህ ፈጽሞ ተቀባይነት የለው። ንጹሐንን የገደሉ፣ እያገቱ፣ የዘረፉ ለበሽታ እንዲጋለጥ ንብረትና ሀብት የሚያወራ አካልን ንጹሕ አድርጎ ማቅረብ በየትኛውም መመዘኛ ትክክልም አይደለም ተቀባይነትም የለው። በዚህም ድርጊት ውስጥ ያሉ አካላት ከዚህ እኩይ ድርጊታቸው መቆጠብ ይኖርባቸዋል። መንግስትና የክልሉ ህዝብ የጀመሩትን ህግ የማስከበር ስራ አጠናክሮ የሚቀጥሉ ይሆናል። እርሳቸው የኒበሉ እንጂ ባለፈው ሳምንት የአሜሪካ ድምፅ ያነጋገራቸው በሰሜን ጎጃም ዞን ደቡብ አቸፈር ወረዳ ዝብስ ተብላ በምትጠራ ቀበሌ የአርጌ አካባቢ ነዋሪዎች ጥቅምት 26/2017 ዓ ም ደርሷል ባሉት የድሮን ወይም የሰው አልባ አውሮፕላን ጥቃት ከ43 በላይ የሚሆኑ ንጹሐን መገደላቸውን ተናግረዋል። ለደህንነቱ በመስጋት ስሙ እንዳይጠቀስ የገለጸ አንድ አስተያየት ሰጪ በዕለቱ በአንድ የገበያ ማዕከል በአንድ ትምህርት ቤትና በጤና ጣቢያ ላይ በሶስት ዙር የተፈጸመ የድሮን ጥቃት መመልከቱን አስታውቋል። በቅድሚያም የጤና ጣቢያውና የገበያ ማዕከሉ መመታታቸውንም ለአሜሪካ ድምፅ ገልጾ ነበር። እንግዲህ በዛን ሰዓት ሰው ቆሞ ራሱ የሚያይበት አካል አልነበረም። ራሱ በራሱ ራሱን ለማውጣት ነው የሚወድ። እኔ ጠገብ እንኳ ወደ ስምንት የሚሆን አርሶ አደር ተመቷል። ለቤተክርስቲያን ሲመለስ የመነበቁበት ላይ እና እኔ ገበያው አካባቢ ነው የነበርኩ። ከቤተ ክርስቲያኑ ገበያው መቶ እርምጃ እንደዛ ይሆናል። በቃ እኮ ከቤተ ክርስቲያኑ ወጥተን ከበን እየተመለስኩ ነበር እና ወደ አስራ ሶስት አስራ አራት እንሆናለን ወደ ሰባት አካባቢ ነው። ስድስት ሰባት አካባቢ ነው። የፈረስ ነው ቤተክርስቲያን ጠዋት እየተመለስን ነው። የሚነገሩ ነጭ ልብስ ለበስ ነው። ነጭ ልብስ ለበሳችሁ ነው የመታቻችሁ ምናምን አሉ። ነጭ ልብሱ ዶር ኑሮ አታያችሁ ምናምን አሉ። እኛ ደግሞ አብዛኛው የተማርም ስላልሆነ እንደለበስ ነው የሚሮጥ ነው። የአሜሪካ ድምጽ በእለቱ አንድ የጤና ጣቢያ ባለሙያን ጨምሮ አምስት የአካባቢ ነዋሪዎችን አነጋግረው ነበር። ሌላው በተመሳሳይ ምክንያት ስማቸው እንዳንጠቅስ የጠየቁን አንድ የዝብስ ጤና ጣቢያ ሰራተኛ መሆናቸውን የገለጹልን ግለሰብ ተመለከትኩ ያሉትንም አስረድተውን ነበር

ሰባት አካባቢ ሰው ላይ ወጥቷል። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ በአማራ ክልል መንግስት እየተወሰደ ያለው እርምጃ የተመጣጠንና የታቀደ ነው ብለዋል። በአማራ ክልል የሚንቀሳቀሰው ጽንፈኛ ኃይል ሁከት መፍጠር ከጀመረ ጊዜ አንስቶ የክልሉ የትምህርት ሁኔታ እጅግ አስቸጋሪ ቅርቃር ውስጥ ገብቷል። እንደ ወባና ኮሌራ ባሉ አካባቢው ወለድ ወረርሽኞች የሚጠቃ አካባቢ ነው። በክልሉ በተደረጉ ጥረቶች እየጠፉ የነበሩ እነዚህ ቀጻፊ በሽታዎች የመከላከል ስራውን እንዳይሰራ ጽንፈኛ ኃይሉ በማወቁ የሕክምና ባለሙያዎች በመግደሉና በማገቱ ምክንያት ህዝቡ ለከፍተኛ የጤና ችግር ተዳርጓል። በቅርቡ የአማራ ክልል በሰማንያ ከተሞች ከህዝቡ ጋር ባደረገው ውይይትም በእነዚህ ጉዳዮች ላይ መግባባት የተፈጠረበትና ህዝቡም እነዚህን ችግሮች ከመንግስት ጎን ቆሞ ለመፍታት ቃል የገባበት በመሆኑ ይህን አጠናክሮ መቀጠል ይገባል። የተለያዩ የሰብአዊ መብት ተሟጋጅ ድርጅቶች በተለያየ ጊዜ በአማራ ክልል በንጹሀን ዜጎች ላይ እየደረሰ ያለውን ጥቃት ማውገዛቸው ይታወሳል። በመንግስት በጀት የሚንቀሳቀሰው በሕዝብ ተወካዮች ምክር ቤት የተቋቋመው የኢትዮጵያ ሰብዓዊ መብት ኮሚሽን መስከረም 26 ቀን 2017 ዓ ም በሲቪል ሰዎችና በሲቪል ተቋማት ላይ ያነጣጠረ ጥቃት እንዳሳሰበው ያወጣውን መግለጫ ተንተርሶ የኮሚሽኑን ተጠባባቂ ዋና ኮሚሽነር ራኬብ መሰለን የአሜሪካ ድምፅ ለጠየቀው ጥያቄ ሁሉም አካላት በሰላማዊ ሰዎችና በሲቪል ተቋማት ላይ ከማነጣጠር እንዲቆጠቡ ሲሉ ማሳሰባቸው ይታወሳል። ጽንፈኛ ሲሉ በጠሯቸው የፋኖ ታጣቂ ቡድን ላይና ከታጣቂው ጋር ግንኙነት አላቸው ባሏቸው አካላት ላይ የተጠናከረ እርምጃ መጀመሩን መስከረም 1 ቀን 2017 ዓ.ም የአማራ ክልል መንግሥት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር መንገሻ ፈንታውና የአገር መከላከያ ሰራዊት የዝግ ግንኙነት ዳይሬክተር ኮሎኔል ጌትነት አዳነ በጋራ በሰጡት መግለጫ መግለጻቸውም ይታወሳል። በአሜሪካ ድምፅ ዘጋቢዎች ተጠናቀረው ዘገባ አስማማየ ነው። ዋሽንግተን ዲሲ